አክሲዮን እናደራጃለን፣ ውጭ ሀገር እንወስዳቸዋለን የሚሉና ሌሎች ምክንያቶችን በመፍጠር ከሕዝቡ በርካታ ገንዘብ አጭበርብረው ከሀገር የሚሰወሩ እንዳሉ በየጊዜው ተዘግበዋል። ከእነዚህም የተወሰኑት በኢንተርፖል በኩል ተይዘው ለፍርድ መቅረባቸውም ይታወቃል። ቀጣዩ ባለተራ ደግሞ አቶ ሳሙኤል ቦጋለ ሳይሆን አይቀሩም። ከሰማኒያ በላይ ኢትዮጵያውያን 20 ሚሊዮን ብር ይዘው ከሀገር እብስ ብሏል። ደረጃ ይባላለው በሳሙኤል ቦጋለ ጉዳይ ነው። ያው ጉዳዩ ያው ወደ ውጭ እልካችኋለሁ በማለት ነው። ወደ ተለያዩ አውሮፓ ሀገሮች እልካችኋለሁ ብሎ ነው ያው መቶ ሀምሳ ሺህ ብር ነው የሰጠውት እና ጉዳያችንን ያው በአዲስ አበባ ፖሊስ ኮሚሽንም በፌዴራልም ጭምር እየተከታተሉልን ነበር የሚገኘው እና እገዳ ተጽፎበት ነበር፣ በኢንተርፖል ማለት ነው። ዱባይ ሀገር ነበር የሚኖረው ወደ ስምንት ወር የተቀመጠው እገዳ ተጽፎበት እያለ ያ እገዳ ደግሞ እንግዲህ ምን እገዳው በኢንተርፖል ትእዛዝ ከዱባይ ከነበረበት ሀገር ወደ አሜሪካ ሀገር እንዲወጣ ነው የተደረገው። ከሰማንያ ሰዎች በላይ ነን ከሀያ ሚሊዮን ብር በላይ ነው ያው ይዞብን የሄደው። ሁላችንም በፍትሐ ብሔር ሰሰን ነበር ያው ፍርድ ቤቱ ለሁላችንም ውሳኔውን ሰ ሰጥቷል። ብሩን ይፍታቸው የሚል ውሳኔ ነው የተወሰነልን ለሁላችንም። እና በዚህ ሰዓት አሜሪካ ሀገር ኒውዮርክ ላይ ነው የሚገኘው እህቱ ጋር ሌኒ ቦጋል የምትባል እህት አለችው ኒውዮርክ ላይ እሷ ጋር ነው ያረፈው። እና እሲ እንግዲህ የተቻላችሁን ነገር ያው የሚሆነውን ነገር እንድታደርጉልን ብለን ነው ከነዚህ ተታላዮች ባጋጠመው የውስጥ ደዌ በመኪና እየዞረ የስንቱን የሰው አይን ገርፎት የውጭ ሕክምና ለማግኘት የሰበሰበውን ገንዘብ በግለሰቡ መዘረፉን እንዲህ ሲል አጫውቶናል። አስናቀ እባላለሁ። እኔ የሰጠሁት ገንዘብ የህክምና ነበረ። ካንሰር በሽተኛ ነኝ። ለህክምና ውጪ እንደሄድ ቦርድ ወስኖልኝ እና እሱ ስፖንሰር አገናኛለሁ ብሎ ገንዘብ ተቀብሎኝ ነበረ። ሁለት መቶ ሺህ ብር በሚኒባስ ከተማውን ዞሬ ለምኜ ነው የሰጠሁት። ያው እዚህም ቦታ ላይ ያለውን ነገሮች እያንዳንዱ ስታየው ተስፋ ያስቆርጣል። በዛ ላይ ደግሞ አሁን መሚ እየባሰ ነው። ስለዚህ በሱ ላይ ያለኝ እምነት በህጉም ላይ ያለኝ ነገር ሁሉ አብቅቷል። ምክንያቱም ያው ገዳም እያለበት ከሀገር ወጣ፣ ከዱባይም አሜሪካ ገባ። አሁን ኬትም እንደማይመጣ እንግዲህ ነው የማስበው። እኔ ወጣት ሳሊም በበኩሉ ተከታይን ብሎናል። ሳሙኤል ቦጋለ በአንድ ወቅት ወደ ሲድል ሳለው ብሎ ሁለት መቶ ሀምሳ ሺህ ብር ተቀብሎ ነበረ። አቶ ሳሙኤል በእርግጥ ዱባይ ነበረ። ኢንተርፖልም ትእዛዝ ወጥቶበት እየተከታተል ነበረ። በምን አይነት ምክንያት እንደሆነ አናቅም። ለመቶ ዘጠና አንድ ሀገሮች ተጽፏል ብለውን፣ አሁን ተነስቶ ወደ አሜሪካን ገብቷል። እና እኛ ደግሞ እስካሁን ሳ ድረስ በየትኛውም ቢሮ ገብተናል፣ የትኛውም ቢሮ ጥሩ ምላሽ ሊሰጡን አልቻሉም። ስለዚህ እኛ አሁን የኢትዮጵያ መንግስት ይህን ጉዳታችንን አይቶ በአሁን ሰዓት ካለበት የአሜሪካን ሀገር ውስጥ እሚያመጣልንን ነገር እንዲተባበረን ነው፣ መጥቶ ለፍርድ እንዲቀርብልን ነው እኛ ፍላጎታችን። ግለሰቡ በኢንተርፖል በኩል ወደ ሀገር ውስጥ ተመልሶ ለፍርድ ለማቅረብ ጥረት እየተደረገ መሆኑን ይነገራቸው የነበረ መሆኑን የገለጹልን የግል ተበዳዮች ግለሰቡ ከዱባይ ኒውዮርክ መግባታቸውን መሰማቱ ቅሬታ እንደፈጠረባቸው ገልጸውልናል። በዚህ ጉዳይ ላይ የአዲስ አበባ ፖሊስ ኮሚሽን ምላሽ እንዲሰጠን ጠይቀን ነበረም ጉዳይን ያጣራው የቂርቆስ ክፍለ ከተማ ፖሊስ መሆኑን በነገሩን መሰረት የክፍለ ከተማው የወንጀልና የትራፊክ አደጋ ዲቪዥን መሪ ኮማንደር ተስፋዬ ወሰን የለህ አነጋግረ ናቸው። ተከታዩን ብለውናል። በአጠቃላይ እሱን የተመለከቱ ሰነዶች እዚህ የፈጸማቸው ወንጀሎች፣ ህጉን ተከትሎ መኬድ ያለበትን ፕሮሰስ በሙሉ በኮሚሽን በኩል ኢንተርፖል ኮሚኒኬት ተደርጓል። ያው ከቦታ ቦታ እንግዲህ እየተደበቀ የመዘዋወር ወር ባህሪ ያለው ኢቨን አለበት የተባለበት ሀገር ሁሉ ዶክመንቱን በአረብኛ ሁሉ ተርጉመን ወደዛ ሰጠን። ፕሮሰሱን ያው እየተከታተልነው ነው የነበረውና ኦልሬዲ በፌዴራል በኩል ጭምር ነው ክትትሉ የነበረው። እንግዲህ አሁን ወደዛ ገባ የተባለው ምንም የሆነ ጊዜው እኛ ምንም ማረጋገጫ የለንም። በእርግጥ ግን የትም ቢሆን የትም ያው ክትትሉ ይቀጥላል። ሌሎች እንደሚያደርጉት ያው አንዴ ወደዚህ አንዴ ወደዛ ይላሉ። ግን ዞሮ ዞሮ መያዛቸው አይቀርም። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ke Addis Ababa